በኦሮሚያ ክልል ምዕራብ ወለጋ ዞን በተለይ በቆንዳላና በቤጊ ወረዳዎች በመንግስት ኃይሎች እና በኦሮሞ ነፃነት ሰራዊት ታጣቂዎች መካከል የቀጠለው ግጭት ሲቪሎችን ለግድያ መዳረጉን ነዋሪዎች ለአሜሪካ ድምፅ ተናግረዋል። ለደህንነታቸው በመዝጋት ስማቸው እንዳይጠቀስ የጠየቁ አንድ የወረዳው ነዋሪ ዛሬ ጥቅምት 12 ቀን 2017 ዓ.ም ጠዋትና ትናንትና ጠዋት ሁለት ሰዎች መገደላቸውን ገልጸዋል። ስሙ ሙላ አሊ ሲሆን የአንድ ልጅ አባት ነው። የመንግስት የጸጥታ ኃይሎች ትላንት ከቤቱ ወስደው ነው የገደሉት። ምክንያታቸው ደግሞ ከኦሮሞ ነፃነት ሰራዊት ጋር ትሰራላችሁ የሚል ነው። ግለሰቡ ግን በአካባቢያችን ለፍቶ አዳሪ መሆኑን ነው የምናውቀው በተጨማሪም አንድ የሁለት ልጆች አባት ዛሬ ጠዋት መገደሉን እኚሁ አስተያየት ሰጪ ተናግረዋል የቆንዳላ ወረዳ አስተዳዳሪ አቶ ዳንኤል ጅራ በኩላቸው ተገደሉ ስለተባሉ ሲቪሎች መረጃ እንደሌላቸው ገልጸዋል እኛ መረጃው የለንም ሰላም ነው ነገር ግን የአመራር ቤተሰብ ነው ያሉትን የቤተሰብ አባል ከመንግስት ኃይሎች ጋር ይሰራሉ በማለት ጫካ ወስደው ያግቷቸዋል በመንግስት በኩል ግን የሸነ ቤተሰብ ነው ተብሎ ማንም ሰው አይጠየቅ ማንኛውም ሰው ለራሱ ጥፋት ራሱ መጠየቅ አለበት። ከዚህ ውጭ ንጹሃን በመንግስት ኃይሎች ላይ እርምጃ ይወስዳሉ የሚል መረጃ የለንም። በእርግጥ የመንግስት የጸጥታ ኃይሎች ሕግን ለማስከበር በህብረተሰቡ ውስጥ ይንቀሳቀሳሉ። የታጠቁ ኃይሎች ጋራ ከተገናኙ እርምጃ ይወስዳሉ። ከተማረኩ ደግሞ በሕግ አግባብ ተጠያቂ እንዲሆኑ ያደርጋል ያለው ተጨባጭ ሁኔታ ይህ ነው። የቤጊ ወረዳ ነዋሪ የሆኑት በደህንነት ስጋት ምክንያት ስማቸውን እንዳይጠቀስ የጠየቁት ግለሰብም በወረዳቸው አለ ያሉትን የጸጥታ ችግር አብራርተዋል። በበጌ ወረዳ አጠቃላይ ሰላም አለ ማለት አይቻልም። በጣም አስቸጋሪ ሁኔታ እየተመለከትን ነው። እዚሁ በጊ ቀበሌ ውስጥ በሞተር ስራ ራሱንና ቤተሰቦቹን የሚያስተዳድር ወጣት የአካባቢው ሚሊሻ የሸን የተላላኪ ነህ በሚል እሁድ እለት ገድለውታል። አሁን በጣም መንግስት ትኩረት ቢሰጠው የምንለው ማንም ሰው ከተቀያየመ ስም በመለጠፍ ብቻ እርስ በርስ ችግር ፈጥረው እየተጎዳዱ ነው። የሚወስደው እርምጃ በመረጃ የተደገፈ ቢሆን ባይ ነኝ። እንዲህ ከቀጠለ ስርዓት አልበኝነቱ የከፋ ደረጃ ላይ ይደርሳል። በአጠቃላይ በበጊ ወረዳ ከባለፈው አርብ ማለትም ጥቅምት ስምንት ቀን 2017 ዓ ም ጀምሮ ሁለት ተጨማሪ ሰዎች መገደላቸውንና የታሰሩ ሰዎች መኖራቸውን አንድ ሌላ የአካባቢው ነዋሪ ገልጸዋል። አዲሱ የቀበሌ መዋቅርን ስራ ላይ ለማዋል በሚል እሳቤ ወደ ቀበሌ ሚሊሻዎች ጨምሮ አስር ሰዎች ተላኩ። አንሄድም ያሉ ሁለት ግለሰቦች ታስረው ነው ያሉት። አርብ ወደ አንብሎ ድላ ቀበሌ ተልከው ከስምንት ሰዎች አንድ ሚሊሻ በኦሮሞ ነጻነት ሰራዊት ተገደለ፣ ስድስት ሰዎች ደግሞ ተጎድተው ወደ ነጆ ሆስፒታል ተልከዋል። አንድ ሰው እስካሁን የት እንዳለ አይታወቅም። በወረዳው አብዛኛው ቀበሌ በጸጥታ ችግር ምክንያት ወድመዋል። እናም የመንግስት መዋቅር በግድ ሲላክ ደግሞ አደጋለሁ። እኛ እንደ ነዋሪ እስከ ነው ይህ ሰቆቃ የሚቀጥለው? መንግስትም ሆነ ታጣቂው ለህብረተሰብ ቢያስቡ እንላለን። በዚህ ጉዳይ ላይ ከቤጊ ወረዳ አስተዳዳሪ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ስለ ጉዳዩ ይታወቅ እንደሆን የጠየቅናቸው የኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ኃላፊ አቶ በዳ ሳለሜሳ በኦሮሚያ ክልል በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት ታጣቂዎች መካከል የቀጠለው ግጭት አምስት ዓመታት እንዳለፈው ተናግረዋል። በዚህ መካከል ንጹሐን ዜጎች እየተገደሉ መሆናቸውን ጥቆማዎች ለኮሚሽኑ ደረሱ ነው። በአራቱም ወለጋ በጎጂ ዘኖች ምስራቅ ሸዋ፣ ምዕራብ ሸዋን ጨምሮ ሌሎች ግጭቶች ያሉባቸው አካባቢዎች ላይ የመንግስት ኃይሎች ንጹሐን ዜጎች የሸኔ ድጋፍ ናችሁ የቤተሰባችሁ አባል ጫካ ውስጥ አሉ በሚል እርምጃ እየወሰዱ እንደሚገኙ ጥቆማዎች እየመጡ ነው። በተለይ የኦሮሞ ነጻነት ሰራዊት ታጣቂ ቡድንም የቤተሰብ አባላችሁ ሚሊሻ ነው የመንግስት አካል ናችሁ እያሉ ንጹሐንን እየጎዱ እንደሆኑ መረጃዎች በየቀኑ እየደረሱ ነው። አቶ በዳሳ የመረጃውን ትክክለኛነት በቦታው ተገኝቶ ለማጣራት አስቸጋሪ ሁኔታዎች መኖራቸውን አክለው ጠቅሰዋል። ሙስሪ ለሙስሪ እንዲጀነ መረጃው የደረሰን ቦታ ተገኝተን ማጣራት ለማድረግ የጸጥታው ችግር እንቅፋት ሆኖብናል። ለሚመጡ ጥቆማዎች ጊዜያዊ መፍትሄ ብለን ለማጣራት በስልክም ቢሆን መረጃ እንሰበስባለን። እኛ እንደ ኮሚሽን ደጋግመን የምንለው ማንኛውም ሰላማዊ ሰው በየትኛው አካል መገደል የለበትም። ስለዚህ በግጭት ውስጥ ያሉ አካላት፣ መንግስትም ሆነ ታጣቂ ቡድን፣ ለንጹሐን ዜጎች ጥበቃ ሊያደርጉ ይገባል። ችግሮቻቸው ደግሞ በሰላማዊ መንገድ መፍታት ይጠበቅባቸዋል እንላለን ። አስተያየታቸውን የሰጡን የአካባቢው ነዋሪዎች ግን የሲቪሎች ግድያ እንዳሳሰባቸው ገልጸው መንግስት ግድያውን እንዲያስቆምላቸው ጠይቀዋል። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።